Voice የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ አስተዳዳሪ ማርክ ግሪን ከነገ ጀምሮ የሁለት ቀናት የሥራ ጉብኝት ለማድረግ ወደ ኢትዮጵያ ያቀናሉ። አስተዳዳሪው የመጀመሪያቸው ለሆነው ወደ አዲስ አበባ የሚጓዙበት ጉብኝት ስምንት ነጥብ አምስት ሚሊዮን ኢትዮጵያውያን በድርቅ ሳቢያ ለእርዳታ በተጋለጡበት ወቅት መሆኑን በማስታወስ እስክንድር ፍሬው ተከታዩን አድርሶናል። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ አስተዳዳሪ ማርክ ግሪን ወደ አፍሪካ ብሎም ወደ ኢትዮጵያ ሲጓዙ የመጀመሪያቸው ነው። ጉብኝታቸውም በድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ኢትዮጵያውያን ቁጥር መጨመሩ ይፋ ከተደረገበት ወቅት ጋር ተገጣጥሟል። በድርጅታቸው የሚደገፉና የማህበረሰቡን የተፈጥሮ አደጋ የመቋቋም ብቃት እንዲሁም የኢኮኖሚ አቅም የሚያጠናክሩ ፕሮጀክቶችን ይመለከታሉ። ዩኤስኤአይዲ ያወጣው መግለጫ እንደጠቆመው በአሜሪካ ፕሬዝዳንት የአስቸኳይ ጊዜ የኤድስ ድጋፍ እቅድ ወይም ፔፋር የሚደገፍ ፕሮግራምም በአስተዳዳሪው ከሚጎበኙት መካከል ነው። የሚጎበኘው ፕሮግራም በኤች አይቪ ኤድስ የተጠቁ ቤተሰቦችን የኢኮኖሚ ችግር ተጋላጭነት ለመቀነስ የተቀረጸ መሆኑም ተገልጿል እንደ ዩኤስአይዲ መግለጫ አስተዳዳሪው ከኢትዮጵያ መንግስት ከፍተኛ ባለስልጣናት ጋር ይገናኛሉ የኢትዮጵያ መንግስት በሰብአዊ እርዳታና በቀጣይ የኢኮኖሚ እድገት ላይ የሚያፈሰውን የገንዘብ መጠን እንዲጨምር ያበረታታሉ ብሏል መግለጫው አስተዳዳሪው ከአፍሪካ ህብረት ኮሚሽን መሪዎች ጋር እንደሚገናኙም በመግለጫው ተጠቅሷል በዚህ ግንኙነትና ውይይት ዩኤስአይዲ በዓለም አቀፍ ጤና ወጣቶችን በማብቃት ሰዓት በፆታ እኩልነትና በምግብ ዋስትና ጉዳይ ከህብረቱ ጋር ያለውን አጋርነት ያረጋግጣሉ ብሏል። ማርክ ግሪን አዲሱ የዶናልድ ትራምፕ አስተዳደር ወደ ስልጣን ከመጣ በኋላ የተሾሙ የመጀመሪያው የዩኤስአይዲ አስተዳዳሪ ናቸው። ኃላፊነቱን ተረክበው ቃለ መሐል ላይ የፈጸሙትም በዚሁ በያዝነው ውር ነው። ለጉብኝት ወደ አፍሪካ ብሎም ወደ ኢትዮጵያ ሲመጡም የመጀመሪያቸው ይሆናል። ከዚህ ኃላፊነታቸው በፊት ዲሞክራሲንና የሰው ልጆችን ነጻነት ለማስፋፋት የተቋቋመው የዓለም አቀፍ የሪፐብሊካን ኢንስቲትዩት ፕሬዚዳንት ሆነው አገልግለዋል። በኢትዮጵያ ለተከሰተው ድርቅ ሰብአዊ ድጋፍ በማድረግ ዩናይትድ ስቴትስ ቀዳሚዋ ሀገር ናት። በያዝነው እንደ አውሮፓያን አቆጣጠር 2017 ብቻ እንኳን በድርቅ ለተጎዱ ወገኖች የሚውል የ363 ሚሊዮን ዶላር ድጋፍ አድርጋለች። ባለፈው አመት ደግሞ ከ800 ሚሊዮን ዶላር በላይ ድጋፍ ማድረጓን የዩኤስአይዲ መረጃ ያስረዳል። በዚህ አመት በተከሰተው ድርቅ የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ኢትዮጵያውያን ቁጥር 8.5 ሚሊዮን መድረሱ መገለጹ ይታወሳል። የአስተዳዳሪው የኢትዮጵያ ቆይታ ግን ከዚህ የድርቅ ሁኔታና ምላሽ ጋር ብቻ የተገናኘ እንደማይሆን ጉብኝታቸውን አስመልክቶ የወጣው መግለጫ ጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ